የመናኝ ጉዞ ምዕራፍ 11 በወንበዴዎች እጅ መያዙ ክርስቲያንንና ባለተስፋ ከመንገዱ ወጥተው በክፉዎች ሰዎች ሲቸገሩ እንደገናም ተኛው አለምህም ሁለቱ መናንያን ከተራራው ወርደው ወደ ከተማይቱ በሚወስደው በአውራው መንገድ ሲሄዱ አየው። ከተራራዎቹ ባስተግራ ጥቂት ወደ ታች ትዕቢት የተባለች አገር ነበረች። ከእርሷ ተነስቶ መናንያን በሚሄዱበት ጎዳና የሚገባ አንድ ዘወር ዋራ መንገድ ነበር። ከዚህም አንድ ፈጣን ያማረም ጎበዝ ስሙ ደንዴ የተባለ ከዚያ አገር ሲመጣ ተገናኛቸው። ክርስቲያንም ከወዴት እንደመጣ ወዴትስ እንደሚሄድ ጠየቀው። ዳንዴ ጌታዬ እኔ በዚህ በስተግራ ባለው አገር ተወለድው ወደ ሰማያዊቱም ከተማ እሄዳለሁ። ክርስቲያን በበሩ ልትገባ እንዴት ትችላለህ? በዚህ ምናልባት ብዙ ጭንቀት እንዳያገኘ። ዳንዴ ሌሎች ሰዎች እንደሚያደርጉት አደርጋለሁ። ክርስቲያን ደጀ ሰላሙ እንድከፈትልህ የምታሳየው ምን ምልክት አለ? ዳንዴ እኔ ጌታዬም፣ ፈቃድ አውቄ ሁል ጊዜ በመልካም አካሄድ እዱ ለባለዳይ ሁሉ እያሰቡ ገንዘባቸውን እከፍላለሁ፣ እጸልያለሁ፣ እጾም አለሁም፣ አስራትም አወጣለሁ፣ እመጸውታለሁ። ስለሚሄድበትም አገር ብዬ ርስቴን ተውኝ። ክርስቲያን በዘዋርዋራ መንገድ ነው እንጂ በዚህ መንገድ መጀመሪያ ባለችው ጠባብ ደጅ ወደዚህ ጎዳና አልገባህም። ምንም እንኳን ስለ ደግነት ብትመካ የመቆጣጠር ቀን ሲመጣ ወደ ከተማው በመግባት ፋንታ እንደሌባና እንደወንበዴ እንደ ወንበዴ እንዳይዙ እፈራለሁ። ዳንዴ ጌቶች ሆይ እናንተ ለእኔ ፍጹም እንግዶች ናችሁና አላውቃችሁም። እናንተ እግዚአብሔርን እንደ ሀገራችሁ ልማድ አምልኩ፣ እኔም እንደ አገሬ ልማድ አመልከዋለሁ። ሁሉም እንደቀና ተስፋ አደርጋለሁ። ስለ ደጁ የተናገሩ ግን ከሀገራችን እጅግ ሩቅ እንደሆነ ዓለሙ ሁሉ ያውቃል። ደግሞም ከሀገራችን ሰዎች አንድ ወዲያ የሚወስደውን መንገድ የሚያውቅ ያለ አይመስለኝም። ባናውቀውም ግድ የለም። እንደምታዩት የአማራ የለመለመና ደስ የሚያሰኝ አቋራጭ የሆነ ከሀገራችን ወደ ጎዳናው መንገድ የሚያገባ ሌላ መንገድ አለን። ክርስቲያንም ጎበዙ በገዛ ሀሳቡ ጠቢብ እንደሆነ ባየ ጊዜ በሽኩሽክታ ባለተስፋውን አለው፣ ከዚህ ይልቅ ለአንድ ደንቆሮ ተስፋ አለው። ምሳሌ ሀያ ስድስት አስራ ሁለት ደግሞም ሰነፍ በመንገዱ ለራሱ ሰንፎ ሳለ ሌሎችን ሁሉ ሰነፎች ናችሁ ይላቸዋል። መክብብ አስር ሶስት ምን ይሻላል? ወይም ቀጥለን ከእርሱ ጋር እንጫወት ወይስ በሰማነው በሰማው ነገር ለማሰብ ጊዜ ያገኝ ዘንድ እንለፍ። ምናልባት ጥቂት በጥቂት ምክራችንን የሚቀበል እንደሆነ በኋላ ከእርሱ ጋር እንደገና ልንጫወት እንችላለን። የዚያን ጊዜ ባለ ተስፋ እንዲህ ብሎ ዘመረ። ለዳንዴ ጊዜ ስጠው ያስብ ዘንድ በነገርህ መምረጡንም በማድረግ እየዘገየህ ምክርህን ብሰማ ብምክሩ ሰነፎኖ እንዳይገኝ በነገሩ ጌታ ብሏል። ያ የሰጠውን ማስተዋል ለጥቅም ባያደርገው ነፍሱን ያጠፋል። ባለ ተስፋ ሁሉን በአንድ ጊዜ ለእርሱ መናገር መልካም የሚሆን አይመስለኝም። ስለዚህ ብትፈቅድ እንለፈውና እንሂድ፤ በኋላ ሊቀበለው በሚችለው መጠን እንጫወታለን። እንዲሁም እንዲሁም ሁለቱ መንገዳቸውን ሲቀጥሉ ዳንዴ ከኋላቸው ይከተላቸው ነበር። ጥቂት መንገዳቸውን ወደፊት ከገፉ በኋላ እጅግ ጨለማ ወደሆነ ቀጭን መንገድ ገቡ። በዚያም ሰባት ርኩሳን መናፍስት አንድ ሰውን በሰባት ብርቱ ገመዶች አስረው በተራራው ወዳዩት ደጅ ቁልቁለት ሲጎትቱት አዩ። ማቴዎስ 12 45 ምሳሌ 522 በዚህ ጊዜ ደጉ ክርስቲያንና ባለተስፋ ተንቀጠቀጡ። ክፎች መናፍስትም ሰውዬውን ሲወስዱት ክርስቲያን የማውቀው ይሆን ብሎ ተመለከተው። የዚያን ጊዜም እንደማያውቀው መሰለው። ስሙ አንዘባ የተባለ በክህደት ከተማ የሚኖር እንደ ተያዘ ሌባ አንገቱን ደፍቶ ነበረና ለክርስቲያን ፊቱን ለማሳየት በጣም አልቻለው። ግን ካለፏቸው በኋላ ባለ ተስፋ ፊቱን መለስ አድርጎ ቢመለከት ስዳደገ ያልተገታ ሃይማኖታዊ የመሰለ ኩነኔ የሚገባውም ከሃዲ ነው የሚል ጽሑፍ በጀርባው ላይ በወረቀት ተጽፎ አየ። የዛን ጊዜ ክርስቲያን ባልንጀራውን አለው፣ አሁን አንድ ደህና ሰው በዚህ አኳያ ስላገኘው ነገር ትዝ ይለኛል። ይህ ሰው ስሙ ጎደሎ ሃይማኖት የሚባል በቅንነት ከተማ የሚኖር ደግ ሰው ነበር። ነገሩም እንደዚህ ነው። ከሰፊው ደጅ የተነሳ ነፍስ መግደል ስለበዛበት የሟች ሰው ተብሎ የተሰየመው መንገድ መጥቶ ከዚያ ከያዝነው መንገድ ይገናኛል። ጎደሎ ሃይማኖትም እንደኛ መንገዱን ሲሄድ ሳለ በዚህ መንገደኛ መገናኛ ሲደርስ ተቀመጠ። ተቀመጠና አንቀላፋ። የዛን ጊዜም ሶስት ጨካኞች ወንበዶች፣ ፍርሃት አለማመንና የህልን አውቃሽ የተባሉ ወንድማማች በመዋች ሰው መንገድ መጡ። ጎደሎ ሃይማኖትንም ባዩ ጊዜ ፈጥነው ሮጡበት። ያን ጊዜ ይደግ ሰውዬ ነቅቶ መንገዱን ሊቀጥል አስቦ ነበር። ሰዎቹ ግን ወደ እርሱ መጥተው በማስፈራራት ቁም አሉት። የዚያን ጊዜ ጎደሎ ሃይማኖት ፊቱ የወራ ቅጠል እስኪመስል ድረስ እጅግ ደነገጠ። ለመዋጋት ወይም ለመሸሽ ኃይል አጣ። የዚያን ጊዜ ፍርሃት፣ ከረጢትንህን አስረክብ ጎደሎ ሃይማኖት ግን ገንዘቡን ልሰጥ አልወደደምና ትእዛዙን ባልፈጸመ ጊዜ አለማምን ተንደርድሮ የብሩን ከረጥ ከኪሱ ነጥቆ ወሰደበት። የዚያን ጊዜ ሰውየው ሌባ ሌባ ብሎ ጮኸ። ወዲያው የሕልና አወቃሽ በታላቅ ዱላ ራሱን ቢለው ጎደሎ ሃይማኖት ወደ መሬት ተደፋና ቀረ በዚያው በወደቀበት በደሙ መፍሰስ ወደ ሞት እስኪ ደርስ ድረስ ወንበዴዎቹ ቆመው ያዩት ነበር። ነገር ግን በመንገዱ ሰዎች እንደሚመጡ በሰሙ ጊዜ ጽኑ መታመን በምትባል ከተማ የሚኖራ አንዳቶ ታላቅ ጸጋ እንደሆነ ብለው ፈሩ። ስለዚህም ደጉን ሰውየ ትተው ሸሹ። ከጥቂት ጊዜ በኋላ ጎደሎ ሃይማኖት ወደ ልቡ ተመለሰና እንደ ችሎታው ወደፊት ያዘግም ጀመር። የጎደሎ ሃይማኖት ታሪክ ይህ ነው ባለ ወንበዴዎቹ ገንዘቡን ሁሉ ወሰዱበት። ክርስቲያን የለም፣ የከበሩ እንቁዎች ተርፈውለታል። እነሱ የነበሩበትን አል አልበዘበዙም ነገር ግን ሰውዬው እንደነገረኝ ወንበዴዎቹ የሚበልጠውን ክፉ ክፍል ከጥሬው ብር ወስደው በታል ከጥሬ ብር ወስደው በታል። ይህ በጎ ሰውዬ ስለጠፋበት ገንዘብ እጅግ አዝኖ ነበር። በፊት እንዳሉ እንቆቹን አልወሰዱበትም። ደግሞ ጥቂት ምንዛሬ ገንዘብ ቀርቶለታል። ነገር ግን ከማነሱ የተነሳ ወደሚሄድበት አገር አደርሰውም ነበር። ባልሳሳት እንቆቹን ለመሸጥ ስለማይፈቀድለት እንዳይሞት እንጀራ ለመለመን ግድ ሆነበት። ነገር ግን ምንም እንኳ ቢለምን ብዙ አላገኘምና ከመንገዱ የሚበልጠውን ክፍል ባዶ ሆድ ሄደ። አንደኛ ጴጥሮስ አራት አስርና አስራ ስምንት ባለ ተስፋ ወደ ሰማያዊቱ ሀገር የሚያገባውን ወረቀት አለመውሰዳቸው ግን የሚያስደንቅ ነገር ነው። ክርስቲያን እንዴታ፣ ይህ አንድ ተአምር ነው። ያንንስ አላገኙም። ሰውየው በድንገተኛ አደጋ ደንግጦ አንዳች ነገር ለመሸሸግ ኃይል ወይም ብልሃት አልነበረው። ስለዚህ ያንን ጠቃሚ ነገር ባለማግኘታቸው የእግዚአብሔር ምሕረት ነበር እንጂ የእርሱ ጥበብ አልነበረም። ሁለተኛ ጴጥሮስ ሁለት ዘጠኝ ሁለተኛ ጢሞቴዎስ አንድ አስራ ሁለት እስከ አስራ አራት ባለ ተስፋ ወንበዴዎች ዋና ሀብቱን ስላልወሰዱበት እጅግ መጽናናት ይሆንለታል። ክርስቲያን ደህና አድርጎ ቢሰራበት ኖሮ ታላቅ መጽናኛ በሆነለት ነበር። ነገር ግን ሰዎች እንደተረኩልኝ በገንዘቡ መቀማት ስለደነገጠ በቀረው መንገድ በእነዚህ እንቆዎች ምን ያህል አልሰራባቸውም ምንም ያህል አልሰራባቸውም። ብዙ መንገድ እስኪሄድ ድረስ እንቆዎች እንዳሉት አላሰበም፣ ረሳቸው እንጂ አንዳንድ ጊዜም ሊያስባቸውና ልጽናና ስጀምር፣ የዚያን ጊዜ የገንዘቡ ጥፋት ሀሳብ በበረታ ሊነሳበትና ሌላውን ሀሳብ ሁሉ ይለውጥበታል። ባለ ተስፋ፣ አይ ምስኪን ሰው ይህ እጅግ ሳያሳዝን ነው አይቀርም። ክርስቲያን፣ አሁን በእውነት ታላቅ ሐዘን ነው። እስቲ አስብ እንዲህ ያለ ነገር በእንግዳ ሀገር ቢደርስብን ማለት እንደ እርሱ ብንዘረፍ ወይም ብንቆስል ኖሮ እንደዚህ ባለ ባልተሰማን ነበርኒ። እርሱ በሐዘን ያለ መሞቱ እጅግ የሚያስደንቅ ነው። ከተቀማበት ጀምሮ በመንገዱ እየሄደ አየሩን በመረረ ዋይታ ሞላው ስሉ ሰምቻለሁ። ላገኛቸውም ሰዎች ሁሉ እንዴትም ወዴትም እንደ ተዘረፈ፣ አድራጎቹ እነማን እንደሆኑ፣ ምን እንደ ወሰዱበት፣ እንዴትስ እንዳቆሰሉት፣ በጭንቅትም እንደሆነ የደረሰበትን መከራ ሁሉ አወራላቸው። ባለ ተስፋ ነገር ግን እንዲህ ስጨንቀው እንቁዎቹን ሽጦ ወይም አስይዞ ተበድሮ አለመብላቱ የሚያስደንቅ ነው። ክርስቲያን ገና እንቁላል እንደ ፈለፈለ ጫጩት ትናገራለህ። በምን ሊያስይዛቸው ወይስ ለማን ሊሸጣቸው ነው? በተቀማበት ዙሪያ ሁሉ እንቁዎቹን እንደ እቃ የሚቆጥራቸው የለም። እርሱ ደግሞ በዚያ ስፍራ የተገኘውን ረድ ረድኤት ከምንም አልቆጠረውም። ከዚህም በላይ ወደ ሰማያዊቱ ከተማ ደጅ ስደርስ እንቁዎቹ ብታጡ ከርስቱ እንዲነቀል ያውቅ ነበር። ይህም ለእርሱ በአስር ሺህ ወንበዴዎች እጅ ከመውደቅና ከመበዝበዝ ይልቅ እጅግ ከፋ በሆነ ነበር። ባለተስፋ ተስፋ ወንድሜ ሆይ፣ ስለምን በነገር ትበረታለህ? ለአንድ ጊዜ መብል ዔሳው ብኵርናውን ሸጠ። ዕብራውያን 1217 ለሱ ብኩርናው የከበረ እንቁ ነበር። እርሱ እንዲህ ካደረገ ጎደሎ ሃይማኖት ደግሞ ስለምን እንዲህ ያደርግም? ክርስቲያን ኤሳው በእውነት ብኩርናውን ሸጠ። ብዙዎች ሌሎችም እንዲህ ያደርጋሉ። ያ ምናምን ኤሳው እንዳደረገ እነዚህ ዋናውን በረከት በራሳቸው እንዳገኙ ያደርጋሉ። በኤሳውና በጎደሎ ሃይማኖት መካከል እንዲሁም የሁኔታዎችን ልዩነት መመልከት አለብን። የኤሳው ብኩርና የተባለም የተለመደ ነገር ነው። የጎደሎ ሃይማኖት እንቆች ግን እንደነዚህ አልነበሩ። የኤሳው ሆድ አምላኩ ነበር። የጎደሎ ሃይማኖት ግን እንዲህ አልነበረም። የኤሳው ችግር በስጋት ፍትወት ነበር። የጎደሎ ሃይማኖት ግን በዚያ አልነበረም። ፍትወቱን ከመፈጸም በቀር ከዚህ የበለጠ ለኤሳው ሌላ መሻት አልነበረውም። እነሆ እኔ እሞታለሁ ይቺ በኩርና ምን ትጠቅመኛለች ብሏልና ዘፍጥረት 25 32። የጎደሎ ሃይማኖት እምነት ግን ምንም ትንሽ ቢሆን በዚህ በትንሽ እምነቱ ከእንደዚህ ያለ መተላለፍ ተጠበቀ። ደግሞም ኤሳው በኩርናውን የሸጠ ቢሆን ጎደሎ ሃይማኖት እንቁዎቹን እንዳይሸጠ አጥብቆ ሊያከብራቸው ተማረ። ኤሳው ትንሽ እምነት እንኳን እንደነበረው የትም አልተጻፈም። ስለዚህ እንደነዚህ እምነት በሌላቸው ላይ ሥጋ ኃይለኛ ሲሆን በብኩርናቸውና ነፍሳቸውን ያላቸውን ሁሉ በሲኦል ለመኖር ለሰይጣን ቢሸጡ የሚያስገርም አይደለም። ከኃይሏ ብርታት የተነሳ ማንም ሊመልሳት እንደማይችል እንደምትፋንን የበረሃ አያ ናቸው። ኤርሚያስ ሁለት ሀያ አራት አንዳችን ነገር በመመኘት የተያዙ እንደሆነ ምንም እንኳ ከፍ ያለ ጉዳት ቢያመጣባቸው ምኞታቸውን ይፈጽማሉ እንጂ አይተዋትም። ጎደሎ ሃይማኖት ግን ሌላ ጠባይ ነበረው። ልቡ በአምላካዊ ነገር ተይዞ፣ ነፍሱ በመንፈሳዊና በሰማያዊ ነገር ትመገብ ነበረች። እንግዲህ እንዲ እንዲህ ያለ አስተዋይ አእምሮን በማይረባ ነገር ለማሙላት እንቆቹን የሚሸጥ ገዢ ቢገኙ እንኳ ስለምንድን ነው? በገንዘብ ሳር ገዝቶ ሆዱን የሚሞላ ማን ነው? ወይስ ርግብ እንደ ቁራ ጥንብ ትመገባለችን? ሃይማኖት የሌላቸው ስለ ስጋቸው ፍትወት ያላቸውን ሁሉ ራሳቸውንም ይሸጣሉ፣ አሲዘውም ይበደራሉ። እነዚያ ግን ምንም ትንሽ ብትሆን የምታድን እምነት ያላቸው እንደዚህ ያለ ነገር ሊያደርጉ አይችሉም። ወንድም ወይስ እህት በዚህ ነው ባለ ተስፋ አሁን አስተዋሉ። ግን በብርቱ ዘለፋ ልታስቆጣኝ ነበር። ክርስቲያን እኔስ አእምሯቸው እንዳልበሰሉ ባላወቁት መንገድ ወዲህና ወዲያ እንደሚሮጡ ጫጩቶች ቆራር ቆጠሩ። አሁን ግን ይህንን እንተውና የነገሩን ፍሬ እናስብ። የዚያን ጊዜ ምን እንስማማለን? ባለ ተስፋ የተወደደ ክርስቲያን፣ እነዚያ ሶስቱ ሌቦች ጎደሎ ሃይማኖት የቀሙ ፈሪዎች ናቸው። ጀግኖች ቢሆኑ ኖሮ ከመንገድ አንድ ሰው ሲመጣ በሰሙ ጊዜ የሚሸሹ ይመስላል። ጎደሎ ሃይማኖት አንድ ጊዜ ደፍሮ ለምን አልገጠማቸውም? ለማሸነፍ ባይችል በመጨረሻ እጁን መስጠት ይችል ነበር። ክርስቲያን ፈሪዎች እንደሆኑ ከብዙዎች ይነገራል። እንደዚህ የሚሉ ራሳቸው ቢፈተኑ ግን ወንበዴዎች ፈሪዎች መሆናቸውን የሚያገኙ ጥቂቶች ይሆናሉ። ስለ ድፍረትስ ለጎደሎ ሃይማኖትም ምንም አልነበረው። ወንድም ሆይ፣ አንተም ደግሞ እንደማውቅህ በእርሱ የደረሰ ብደርስብህ በመጀመሪያ ደህና ተቃውመ፣ በኋላ ግን እጅግ እጅ ለመስጠት ታስባለ። አሁን እነሱ ሩቅ ሳሉ ድፍረትህ ይህንን ያህል ብቻ ከሆነ በእርሱ ላይ እንደ ጣሉ ቢጥሉብህ ሀሳብህን በእውነት ሳትለውጥ አትቀርም። እነዚህ ቀጣፊዎች በመንገድ ላይ ልቀሙ የመጡ ብቻ ናቸው። ቢሆንም በጠለቀው ጉድጓድ ያለውን ንጉሥ የሚያገለግሉ መሆናቸውን እወቅ። ቢያስፈልግም እርሱ ባለቤቱ ሊረዳቸው ይመጣል። ድምፁም እንደሚያገሳ አንበሳ ነው። መዝሙር ሰባት ሁለት አንደኛ ጴጥሮስ አምስት ስምንት። በጎደሎ ሃይማኖት የደረሰ በእኔ ደርሶብኝ ነበር፣ እጅግም ክፉ ሆኖ ታየኝ። እነዚህ ሦስቱ ወንበዴዎች መጡብኝ። ለክርስቲያንም እንደሚገባ መጀመሪያ ቢቃወማቸው፣ ጮሁና ጌታቸው ፈጥኖ መጣ። የዛም ጊዜ እንደ እግዚአብሔር ፈቃድ የጸና እቃ ጦር ባይኖረኝ ኖሮ ሕይወቴን በአንድ ሳንትም በሸጡ ነበር። ምንም ደህና የጦር ልብስ የለበሱ ቢሆን እንደ ወንድ ለመቋቋም እጅግ ጨነቀኝ። ትግሉም እንዴት እንደነበረ እዚያ ከነበረ ሰው በቀር ማንም ልናገር የሚችል የለም። ባለተስፋ ደግ ግን እንደምታይ አቶ ታላቁ ጸጋ ይመጣል ብለው ባሰቡ ጊዜ ሮጡ። ክርስቲያን እውነት ነው አቶ ታላቁ ጸጋ ሲደርስ እሱና ጌታው ብዙ ሸሹ፣ ብዙ ጊዜ ሸሹ። እርሱ የንጉሱ ሰልፈኛ ስለሆነ ይህ የሚያስደንቅ ነገር አይደለም። በጎደሎ ሃይማኖትና በንጹሕ ሰልፈኛ መካከል እጅግ ታላቅ ልዩነት እንዳለ ሳትገምት አትቀርም። የንጉሳችን ተገዥዎች ሁሉ ሰልፈኞች አይደሉም። በተፈተኑ ጊዜ ሁላቸው እንደ አቶ ታላቅ ጸጋ ሊዋጉ አይችሉም። ወይስ ዳዊት እንዳደረገ እንደ ታናሹ ብላቴና ጎልያድን በጦር ልገጥመው የሚችል ወይም ትንሽ ወፍ እንደ በሬ ኃይል ያለውን ይመስላልን? አንዳንድ ብርቶች ሲሆኑ፣ ሌሎች ደግሞ ደካሞች ናቸው። የአንዳንዶች እምነት ትልቅ ነው፣ የሌሎች ግን ትንሽ ነው። ይህም ሰው ከደካሞቹ አንዱ ነው። ስለዚህ ቶሎ ተሸነፈ። ባለ ተስፋ እነዚህ ወንበዴዎች ከአቶ ታላቅ ጸጋ ጋር ቢገጥሙ ኖሮ በወደዱ ነበር። ክርስቲያን እርሱ እንኳን ቢገጥማቸው በተቸገረ ነበር። አቶ ታላቅ ጸጋ በጦር መሳሪያ ብልህ ሰልፈኛ እንደሆነ ልታውቅ ይገባሃል። ጠላቱን ወደ እርሱ እንዳይቀርብ በሰይፉ ሲከላክል ሳለ በደንብ ይገጥመዋል። ሆኖም እነዚህ ፍርሃት፣ አለማመንና የልናውቃሽ ሳይፉን አምልጠው በእጃቸው ቢገጥሙት እንደምጥሉት ያስፈራ ያስፈራል። ደግሞም አንድ ጊዜ ከወደቀ አንዳች ነገር ሊያደርግ ይችላልን? ማንም የአቶ ታላቅ ጸጋን ፊት አጥብቆ ቢመለከት በፊቱ ላይ የሚታዩት ትልትልና ለምጥ ለምናገረው ደህና ደህና አድርገው የሚመሰክሩ ናቸው። አንድ ጊዜ እርሱ በጦርነት ሳለ እኛ ደግሞ ስለ ህይወታችን ተስፋ ቆረጥን እንዳለ ሲባል ሰማሁ ሁለተኛ ቆሮንቶስ አንድ ስምንት እነዚህ የማያፍሩ ቀጣፊዎች እንደ እርሱ ያሉ ባልንጀሮቻቸውን ዳዊትን ያስጨንቁት አስጨንቁት እስኪ ጮህም ድረስ አሳዘኑት ደግሞም ሄማን መዝሙር ሰማንያ ቁጥር ስምንት ሕዝቅያስም እንዲሁ በዘመናቸው ሰልፈኞች ሳሉ እንዳሸነፉ ማበረታታት ግድ ሆነባቸው። ሆኖም ያለ ብዙ ቁስል ከሰልፉ አልወጡም። ጴጥሮስም የደቃ መዛሙርት አለቃ የተባለ አንድ ጊዜ የተቻለውን ያህል ሊያደርግባቸው ሞከረ። በመጨረሻ ግን አንድ ደካማን ገረድ እስኪፈራ ድረስ እነዚህም ወንበዴዎች አጥብቀው አስጨነቁት። ማቴዎስ 26:69። ከዚህም ባስተቀር ንጉሳቸው ከመስማት ከቶ ስለማይርቅ ስጠሩት ይመጣላቸዋል። አንዳች የሚያስጨንቅ ነገር ስደርስባቸው እንደሚቻላቸው መጠን ሊረዳቸው ይመጣል። ስለ እርሱም እንዲህ ይባላል። ሰይፍና ጮሬ ካራና ሰሊጥን የአሰነባሪና ብርቱን ውጊያ ባገኙ ጊዜ አይጸኑም። ብረትና ናስንም እንደ ገለባ እንደ ነቀነቀ እንጨት ይቆጥረዋል ይቆጥረዋል ፍለጻ አያበረረውም። የወንጭፍም ዳንጊያ እንደ ገለባ ይሆንበታል ይሆንለታል ስለ ታሙን እንደ ጉድፍ ይቆጥረዋል። በጦርም መነሳት ይስቃል። ኢዮብ አርባ አንድ መቶ ስምንት አስራ ስምንት እስከ ሀያ አንድ እንዲህ ያለውን ሰው ምን ሊያደርግ ይችላል? እውነት ነው። ለአንድ ሰው የዮ ፈረስ ቢኖረው የሚያስገርሙትን ነገሮች ሊያደርግ ይችላል። አንገቱ የነገድ ጓድ ጋማ ለብሷልና እንዳን በጣም ፈሪ አይደለም። የአፍንጫው ክብር ግሩም ነው። በሰኮናው ቆላውን መሬት ይረግጣል። በጉልበቱም ደስ ብሎት ሰይፍ የታጠቀውን ለመግጠም ይመጣል። በፍርሃት ላይ ይስቃል። አይፈራም። ከሳይን ፍም ፊቱን አይመልስም። በእርሱ ላይ ፍለጻ ኮረጃ ድምጽ ትሰማለች። ጦርና ጋሻ ይባርቃሉ። በፍጥነቱም በቁጣውም ምድርን እየዋጠ ሄዳል። የመለከት ድምጽ ብሰማም አይቆምም። በመለከትም ድምጽ ሆዋ ይላል! ከሩቅም ሰልፍ ያሸታል፣ የአለቆች ጩኸት፣ የሰራዊቱም ውካታ ኢዮብ 39 እንደናንተና እንዳንተና እንደኔ ያለን ችግረኛ እግረኛ ግን እንዲህ ያለ ጠላት እንዲያገኘን አንፈልግም። ሌሎችም እንደተሸነፉ ስንሰማ እኛ ደህና አድርገን እንደምንቃወም አንመካ፣ ስለ ጀግንነታችን አናስብ መናስብ እንዲህ አድርገው የሚመኩ በተፈተኑ ጊዜ አብዛኛውን አይቆሙም። በፊት እንዳሉ ጴጥሮስን ተመልከት። እሱ ከሌሎች ይልቅ ለጌታው ታላቅ ነገርን እንዲያደርግ አብልጦም እንዲታመን በከንቱ መመካትና መጓደድን ይፎክር ነበር። ግን ከእንደ እነዚህ ወንበዴች እንደ እርሱ የተሸፈነ የተሸነፈ የተበዘበዛለን። ስለዚህ እንዲህ ያለ ዘረፋ በንጉሱ ጎዳና ላይ እንደተደረገን ስንሰማው ስለ ሁለት ነገሮች እንድንጠነቀቅ ዘንድ ይገባናል። አንደኛ፣ የአለቃ ጦርና ያለመሳሪያ እንዳንመጣ ይልቁንም ጋሻ ከኛ ጋር መውሰድ እንዳንረሳ። ያ ወደ ሌዋታን የደገነው ጋሻ ስላልነበረው ሊያሸንፈው አልቻለም። በእውነት ያለ ጋሻ ከሆነ አውሬው ከቶ አይፈራ። ስለዚህ አንድ የጦር ችሎታ የነበረው ጠቢብ እንዲህ ይላል ከሁሉ በፊት በእርሱ ክፉውን ሁሉ የእሳትንም ፍለጻ ልታጥፉ የምትችሉበትን የሃይማኖት ጋሻ ውሰዱ ኤፌሶን 6 16። ሁለተኛ ንጉሱን ረድኤት እንዲሰጠን ወይም እርሱ ራሱ ከእኛ ጋር እንዲመጣ ልንለምን የተገባ ነው። ዳዊት በሞት ጥላ ሄዱ ዱሃ ሲሄድ ደስ ልለው የቻለው በዚህ ነው። ሙሴም ያለ አምላኩ አንድ እርምጃ ከመሄድ ይልቅ ባለበት ሞትን መረጠ ዘጸአት 33፥15። ወንድም ሆይ ንጉሱ ብቻ ከኛ ጋር ብሄድ አስር ሺህ እንኳን በላያችን ብነሱብን ምን ያስፈራል? መዝሙር ሶስት አምስት እስከ ስምንት ሀያ ሰባት አንድ እስከ ሶስት ያለ እርሱ ግን ኡበያን ረጆች በተመቱት መካከል ይወድቃል። ኢሳያስ አስር አራት እኔ ከዚህ በፊት በጦር ሜዳ ነበርሁ። አሁን እንደምታይኝ ገና በዮቴ ነኝ። ሆኖም በደግነት ያልመካም ከዚህ በኋላ ይህን ከመሰለ ሰልፍ ያዳነኝ እንደሆን እጅግ አመሰግነዋለሁ። ግን ከሚያሰጋ ሁሉ ገና እንዳልወጣን ይመስለኛል። ከአሁን በፊት አንበሳና ድብ ካልዋጡኝስ፣ እንዲሁ ደግሞ እግዚአብሔር ከእንግዲህ ወዲህ ከሚያገኘኝ ካልተገረዘ ፍልስጤማዊ እንዲያደለን ተስፋ አደርጋለሁ። የዚያን ጊዜ ክርስቲያን እንዲህ ስል ዘመረ። ደካማው ጎደሎ ሃይማኖት ይዘርፋል፣ ያዝናል በሰልፍም በሰልፍም ይቆስላል። የምታምን ነፍስ ሆይ እሻ የበለጠውን ሃይማኖት የደቃ የደመቀ ብርሃን የምትፈራ ሕይወት! ሃይማኖትህ ሺህ ጠላትህን ያሸንፋል፣ ያለዚያማ ሶስቱ ይጥሉሃል። ከዚህ በኋላ መንገዳቸውን ሄዱ። ደንዴም ጥቂት ራቅ ብሎ ባስተኋላቸው ይከተላቸው ነበር። እንዲሁም መንገዱ መንታ ወደ ሆነው ወደ አንድ ስፍራ ደረሱ። እነዚያም ሁለት መንገዶች ቅኖች ሆነው ስለታዩዋቸው በየትኛው መንገድ እንደሚሄዱ አላወቁ። ስለዚህ ምን እንደሚያደርጉ ለመመካከር ቆሙ። ስለ መንገዱ ምክር አጥተው ሳሉ እነሆ ነጭ ልብስ የለበሰ አንድ ጥቁር ሰው ወደ እነሱ ቀርቦ ስለ ምን እዚህ ቆማችኋል ብሎ ጠየቃቸው። እነርሱም ወደ ሰማያዊቱ ከተማ እንሄዳለን፣ መንገዱ ግን የትኛው እንደሆነ አናውቅም ብለው መለሱለት። ሰውየውም እኔም ወደዚያ እሄዳለሁና ተከተሉኝ አላቸው። እነርሱም ተከትለውት ሄዱ። ነገር ግን ሊሄዱበት ያሰቡት ከተማ ወደ ኋላቸው እስኪቀር ድረስ ጥቂት በጥቂት መንገዱ ይዞር ጀመር። ቢሆንም መጀመሪያውን ተከተሉ። ነገሩ ሳይዘገይ እነሱም ሳይጠረጥሩ ከመረብ በተሰራ ወጥመድ አገባቸው። በዚህም ሁለታቸው ተጠመዱና የሚያደርጉትን አጡ። የዚያን ጊዜ የጥቁር ሰውዬ ነጭ ልብስ ከሰውነቱ ወለቀ። እነርሱም ከምን ውስጥ እንደ ገቡ አወቁ። በገዛ እጃቸው ከዚያ ሊወጡን አልተቻላቸውምና ለጊዜው ከዚያ እያለቀሱ ተቀመጡ። ክርስቲያንም ባልንጀራውን አለው፣ ከቀና መንገድ እንደ ተሳሳቱ አሁን አስተዋሉ። ከቀንቷ አዳሾች አታላዮች እንድንጠነቀቅ እረኞች አልነገሩምን? ምን ባልንጀራውን በከንቱ የሚያወድስ ለእግሮቹ መረብ ይዘረጋል፣ የሚለው የጥበቡን ነገር ዛሬ በእውነት በኛ ለተፈጸመ ምሳሌ ሀያ ዘጠኝ አምስት ባለ ተስፋ ደግሞም መንገዱን እንዳ እንዳናጣ መንገዱን የሚያመለክት ወረቀት ሰጡን። እኛ ግን ማንበቡን ረሳ። ስለዚህ ከገዳዮች መንገድ አልተጠነቀቅንም። በእንደዚህ ያለ ነገር ዳዊት ከእኛ የሚበልጥ ነበር ስለ ሰዎች ሥራ ሁሉ እኔ በከንፈርህ ነገር ከአጥፊ መንገድ ተጠበቁ ብሏልና መዝሙር አስራ ሰባት አራት እንዲሁም በወጥመዱ ውስጥ ሆነው ሲወያዩ ቆዩ በመጨረሻም አንድ ብሩህ ፍጥረት በእጁ አለንጋ ይዞ ወደ እነሱ ሲመጣ አዩ እርሱም ከወዴት እንደሆኑ ከዚያ ምን እንደሚያደርጉ ጠየቃቸው። እነሱም ወደ ጽዮን የሚሄዱ መናንያን እንደሆኑ እና ነጭ የለበሰ ጥቁር ሰው እኔ ራሴ ወደዚያ ሄዳለሁ ብሎ ከቀና መንገድ እንዳሳታቸውና እርሱ እንደ ተከተሉት ነገሩት። የዚያን ጊዜም ይህ አለንጋ የያዘ ብሩ ፍጥረት እንደ ብሩ ብርሃን መለያክ ራሱን ያስመሰለ ሐሰተኛ ነቢይ ከንቱ አውዳሽ ነው ብሎ ገለጠላቸው። ዳንኤል 11 32፣ ሁለተኛ ቆሮንቶስ 11 13 እስከ 14። የዚያን ጊዜ መረቡን ቀደደና መናንያኑን አወጣቸው። በኋላም ተከተሉኝ እንደገና ወደ ቀናው መንገድ ወስዳችኋለሁ ብሎ ከንቷ አወዳሽ ባሳታቸው ጊዜ ወደ ተዉት መንገድ መለሳቸው። ባለፈው ሌሊት የታደራችሁ ብሎ ጠየቃቸው። ከእረኞቹ ጋር በአማሩት ተራራዎች ላይ አደርን አሉ። ከእረኞቹ የመንገድ መሪ ወረቀት አግኝተው እንደሆነ ጠየቃቸው። እነሱም አሁን አግኝተናል አሉ። እርሱም በመንገዱ በጠፉባችሁ ጊዜ ወረቀቱን አላነበባችሁም? ብሎ በጠየቃቸው ጊዜ አላነበብንም አሉት ምክንያቱንም ብጠይቃቸው ረሳን አሉት በመጨረሻም እረኞቹ ከከንቱ አዳሽ እንድትጠነቀቁ እረኞቹ ከከንቱ አዳሽ እንድትጠነቀቁ አልነገሯችሁምኒ ብሎ ጠየቃቸው እነሱም እንዴታ ነገር ግን ይህ መልካም ተናጋሪ እርሱ እንደሆነ ከቶ አልመሰለንም አሉ ሮሜ አስራ ስድስት አስራ ሰባት እስከ አስራ ስምንት ከዚህ በኋላ በሕልሜ እንዳየው የተኙ ዘንድ አዘዛቸው። በተኙም ጊዜ በብርቱ ገረፏቸው። የሚሄዱበት ዘንድ የሚገባቸውን የቀናውን መንገድ እንዲያውቁ ሊያስተምራቸው ነው። ዘዳግም ሀያ አምስት ሁለት እየገረፏቸው እንዲህ አለ እየገረፋቸው እንዲህ አለ እኔ የምወዳቸውን እቀጣቸዋለሁ፣ እገስጻቸዋለሁ። ስለዚህ ንስሐ ግቡ። ራይ 3 19። ሁለተኛ ዜና 6 26 እስከ 27። ከዚህም በኋላ መንገዳቸውን እንዲሄዱና እረኞቹ እንደመከሯቸው እንዲጠነቀቁ አዘዛቸው። አሁንም ስለ በጎነቱ አመሰገኑት። በቀናውን መንገድ በጸጥታ ሄዱ። እንዲህም እያሉ ዘመሩ። ኑ ይሁ እናንተ መንገደኞች፣ ወደ ጽዮን የምትሄዱ ሰዎች የእውነት ምክሩን የማይሰሙት በወጽመድ ይወድቃሉ ለፍርሃት ። አሁንም ጌታ ፈታቸው የጸናም ቅጣት ሰጣቸው።